Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት የሚተላለፈው ፕሮግራም አሁን ጀመረ።

ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምናምሽታችኋል። ዕለቱ ሰኞ ግንቦት አራት 2006 ዓ ም ከዋሽንግተን ዲሲ አስተናጋጆቻችሁ ቆንጅታይና አዲሱ አበበነን። አዲስ አበባ ላይ የተኩስ አቁም ውል የተፈራረሙት የደቡብ ሱዳን ተፋላሚ ወገኖች ተኩስ አቁም በመጣስ እየተካሰሱ ናቸው። የተኩስ አቁም ጥሰት ተፈጽሟል

መንግስት ጥቃት ፈጽሞብናል። በባንቲው ውጊያው ቀጥሏል። ከባንቲው በስተደቡብም ጥቃት ፈጽሞብናል።

ማምሻውን በአዲስ አበባ ሪያክ ማቻር የአማጽያኑ መሪ ማለት ነው፣ የቀድሞ ምክትል ፕሬዚደንት ከሰጡት ጋዜጣዊ ጉባኤ የተወሰደ ነው። በምሽቱ አብይ ርዕስ ይዘነዋል። ባለፉት አስር ዓመታት አፍሪካ ያስመዘገበቻቸው የኢኮኖሚ እድገቶች የሚደነቅ ቢሆኑም ወደ ማህበራዊ ልማትና ሁሉን አቀፍ ብልጽግና ግን አለመለወጡ ተነገረ። ዘገባ አለን በዚህ ላይ

የምስራቅ ዩክሬን አማጽያን የትናንቱን የመገንጠል ውሳኔ ህዝብ ተከትሎ የራሳችንን ጦር ሰራዊት እንደምንመሰርት ነው ብለዋል። ይህም የመጽሔት ዘገባ ይሆናል። ሳምንታዊ ስፖርት፣ አፍሪካ ነክ ርዕሶችና ጤና የዛሬ መደበኛ ፕሮግራሞች ይሆናሉ። ንጉሱ ታምሬ ፕሮግራሙን ይመራል። መልካም ምሽት። አሁን ወደ ዓለም ዜና እናልፋለን።

ህገወጥ የጦር መሳሪያ ግብይት በደቡብ ሱዳን የሚታዩትን ግጭቶች እያባባሰ መሆኑን በሱዳንና በደቡብ ሱዳን የጦር መሳሪያዎች ዝውርውር ዙሪያ የተካሄደ አንድ አዲስ ጥናት አመልክቷል። የአሜሪካ ድምፁ ጌብ ጃስሎ ከናይሮቢ ባጠናቀረው ዘገባ እንደጠቆመው አማጽያኑን በውጊያው እንዲገፉ ያስቻላቸውን የገንዘብ ምንጭ አስመልክቶ ግን እስካሁንም አጥጋቢ መልስ እንዳልተገኘ ይገልጻል። አሉላ ከበደ ዘገባውን ይዟል።

ዋና መቀመጫውን በጄኔቫ ያደረገው የመለስተኛ ጦር መሳሪያዎች ጥናት ተቋም ያጠናቀረው አዲስ ዘገባ በደቡብ ሱዳን አንጃ ለይተው ለሚካሄዱ ብጥብጦች ዋና መሳሪያ አቀባይዋ ሱዳን መሆኗን አጋልጧል። እንደ አውሮፓውያን የዘመን አቆጣጠር በ 2011 ዓ ም ነጻ በወጣችው ደቡብ ሱዳን ባለፉት ጥቂት ዓመታት ለተካሄዱትና አሁንም ለሚታዩት ግጭቶች በሱዳን አቅራቢነት ለጥቅም የዋሉት ቻይና ሰሩ ህገወጥ ጦር መሳሪያዎች መሆናቸውን የጥናት መረጃው አስረድተዋል።

እንደ አውሮፓውያን የዘመን አቆጣጠር በ2011 ዓ ም ነጻ በወጣችው ደቡብ ሱዳን ባለፉት ጥቂት ዓመታት ለተካሄዱትና አሁንም ለሚታዩት ግጭቶች በሱዳን አቅራቢነት ለጥቅም የዋሉት ቻይና ሰሩ ህገወጥ ጦር መሳሪያዎች መሆናቸውን የጥናት መረጃው አስረድቷል። ጆና ሌፍ የጥናት ጽሑፉ ተባባሪ አዘጋጅ ናቸው። ያ የሱዳን እርምጃ ዛሬ የቀድሞ ግዛቷ በነበረችው ደቡብ ሱዳን መንግስትና በአማጽያኑ መካከል ለሚካሄደው ውጊያ ማቀጣጠያነት ውለዋል ነው የሚሉት

ከአማጽያኑ ጦር ሰራዊት በተጨማሪ ነጩ ጦርና የኑዌር ወጣቶች በመባል ከሚታወቁት በጎሳ የተሰባሰቡ ሚሊሻዎች እጅ የሚዘዋወረው መጠኑ የበዛ ጦር መሳሪያ መነሻ ምንጩ ሱዳን ነው። ካለፉት ጥቂት ዓመታት አንስቶ ሱዳን የምታስታጥቃቸው የተለያዩ የአማጽያን ቡድኖች

በተራቸው የአካባቢን ሚሊሻዎች ለማስታጠቅ ይውላሉ። በዚህም ሳቢያ መሰል ቡድኖችና ሕገወጥ የጦር መሳሪያ ቅብብሎሽ በየቦታው ተበራክተው መታየት ጀምረዋል። ነጩ ጦር የአማጺውን መሪ ሪክ ማቻየርን የሚረዳ ከኒዌር ማኅበረሰብ የሆነ የሚሊሻ ቡድን ነው።

በማቻየርና ከዲንካ ጎሳ በሆኑት ፕሬዚዳንት ሳልቫ ኪር መካከል የተፈጠረው የፖለቲካ ግጭት ወደ ብጥብጥ በማምራቱ የጦር ሰራዊቱን ጎሳ ለይቶ ለሁለት እንዲከፈል አብቅቶታል። የተከፈለው ጦርም ምንጩ አንድ እንደመሆኑ ሁለቱም ጎራ ከመነሻው

በከባዱ የታጠቀና የተደራጀ መሆኑን ያስረዱት ሌፍ አሁን ጥያቄው አማጺው ቡድን በቀጣይነት የሚያስፈልገውን ተጨማሪ ትጥቅና ስንቅ ማን እያሟላለት ነው የሚለው ነው ይላሉ። ሪፖርቱ አክሎም አብዛኛው ጠመንጃና አነስተኛ ተቀጣጣይ እንዲሁም ተወንጫፊ ጦር መሳሪያ ሱዳን ያስገባችው ቻይና ሰር ሲሆን፣ የተወሰነው ከኢራን የመጣ መሆኑን አመልክቷል። ሱዳን የምታመርተው የጦር መሳሪያም እያደር መጠኑ እየጨመረ መሆኑን ዘገባው አትቷል።

አሁን በደረሰን ዜና ደቡብ ሱዳን እንደ ኤሮፓውያን አቆጣጠር በ2015 ማለትም በሚቀጥለው ዓመት

ልታካሄድ ያቀደችውን ምርጫ ለሌላ ጊዜ እንደምታስተላልፍ ተገልጿል። ይህን የተናገሩት የሀገሪቱ ፕሬዚደንት ሳልቫኪር ሲሆኑ ትናንት በጁባ በሰጡት መግለጫ ነው ያስታወቁት። የምርጫው ለሌላ ጊዜ መዛወር በሀገሪቱ ውስጥ የሚዋጉ ሀይሎች እርቅ እንዲፈጥሩ ጊዜ ይሰጣል ብለዋል። ፕሬዚደንቱ ምርጫው ከሁለት እስከ ሶስት አመት እንደሚራዘምም ተናግረዋል።

የአባይን ግንድብ አስመልክቶ ግብፅ ከኢትዮጵያ ጋር ያላት ውዝግብ ጦርነት አይደለም ሲሉ የግብፁ ጠቅላይ ሚኒስትር ኢብራሂም ማህላብ ቅዳሜ ዕለት አስታወቁ። የውጭ ጉዳይ ሚኒስትራቸውን ናቢል ፋህሚን አስከትለው ኢኳቶሪያል ጊኒን በኦፊሴል በመጎብኘት ላይ ያሉት ጠቅላይ ሚኒስትር ማህላብ በሰጡት ጋዜጣዊ ጉባኤ እንዳስታወቁት ጉዳዩ የሁለቱንም ሀገሮች ጥቅም በማዕከለ ውይይት የሚፈታ ነው።

ኢትዮጵያ የኤሌክትሪክ ኃይል የማመንጨት መብት አላት ያሉት ሚስተር መሃላብ፣ ህልውናዋ ከአባይ ውሃ ጋር የተያያዘው ግብፅም የመኖር መብቷን ለድርድር አታቀርብም ብለዋል። ከኢትዮጵያ ጋር ምንም አይነት ግጭት እንደማይኖር ያመለከቱት የግብፁ ጠቅላይ ሚኒስትር ለወደፊቱ ግንኙነታችን መሰረት የሚሆነውም የተዚህ ቀደሙ ታሪካዊ ግንኙነታችን ነው ብለዋል። ሚስተር መሃላብ በዚሁ ጋዜጣዊ መግለጫቸው

ዋናው ቁም ነገር የሁለቱን አገሮቻችን የጋራ ጥቅሞች ዋስትና ማስገኘት ይኖርባቸዋል ሲሉ ተደምጠዋል። በሶማሊያዋ ባይደዋ ከተማ መኪና ውስጥ የተጠመደ ቦምብ ፈንድቶ ቢያንስ 11 ሰዎች መሞታቸውን ባለስልጣናት አስታውቀዋል።

ዛሬ ሰኞ የደረሰው ፍንዳታ በባይ ክልል ማዕከላዊ ባይ ድዋ ውስጥ በሚገኘው ዳሀብሽል የገንዘብ ማስተላለፊያ አጠገብ በሚገኝ አንድ ካፌ አጠገብ እንደሆነም ተገልጿል። የበይ ክልላዊ ሆስፒታል ባለስልጣን ሙስጠፋ ሙክታር ሙሀመድ የ11 ሰዎችን መሞት ለቪኦኤ አረጋግጠዋል። ባለስልጣኑ ሌሎች 22 ሰዎች እንደቆሰሉም አመልክተው ከሟቾቹ መካከል የሶማሊያ መንግስት ወታደሮችና ሲቪሎችም ይገኙባቸዋል ብለዋል።

ሃይድዋ ከሞቃዲሾ ደቡብ ምዕራብ 250 ኪሎ ሜትር ላይ ነው የምትገኘው። ጥቃቱን ያደረሰ ወገን ማንነትም ሆነ ኢላማ የተደረገው ምንና የት እንደሆነ ግን እስካሁን የተገለጸ ነገር የለም። እስላማዊው የናይጄሪያ አክራሪ ቡድን ቦኮሀራም ባለፈው ወር ከሰሜን ናይጄሪያ ያገታቸውን ልጃገረዶች የሚያሳይ ነው ያለውን ቪዲዮ ማሳየቱ ወይም ይፋ ማድረጉ ተለቀቀ ተገለጠ፣ ይቅርታ ይህን

የ17 ደቂቃ ቪዲዮ ዛሬ ሰኞ ያገኘው የፈረንሳዩ ዜና አገልግሎት ሲሆን በምስሉ ላይ እንደተመለከተው ጥቁር የለበሱና ረዥም ጅሃብ ያጠለቁ ወደ አንድ መቶ የሚሆኑ ልጃገረዶች በአንድ ሰዋራ ስፍራ ሆነው እጆቻቸውን ለጸሎት እንደዘረጉ ይታያሉ። በዚህ ቪዲዮ ላይ የቦኮ ሃራም መሪ አቡባካር ሼኮ ልጃገረዶቹ እስልምናን በመቀበል ነጻ ወጥተዋል ሲል ተደምጧል።

ናይጄሪያ ውስጥ የታሰሩ ተዋጊዎቻችን እስካልተፈቱ ድረስ ልጃገረዶቹም አይለቀቁም ብሏል። የናይጄሪያ ባለሥልጣናት በመቶዎች የሚቆጠሩ የቦኮሀራም ተዋጊዎችን ወህኒ መክተታቸው ይታወቃል።

አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በሁለት የምስራቅ ዩክሬን ግዛቶች የራስ ገዛ አስተዳደር ለመመስረት ህዝቡ የሰጠውን ድምጽ ሩሲያ እንደምታከብርና ውጤቱም በኬቭና በተገንጣዮቹ መሪዎች መካከል በሚካሄድ ውይይት ሊወሰን እንደሚገባው አሳሰበች። የሩሲያዊ የውጭ ጉዳይ ሚኒስትር ሴርጌ ላቭሮቭ በተናገሩት ቃል ዩክሬን ውስጥ ያለውን ቀውስ ማርገብ የሚቻለው ዓለም አቀፍ ስብሰባ

ጥራት ሳይሆን ኬቭና ተገንጣዮቹ መወያየት ሲችሉ ብቻ ነው ብለዋል። የዩክሬኑ ጊዜያዊ ፕሬዝደንት ኦሌክሳንደር ቱርቺኖቭ ሽምቅ ተዋጊዎቹ ያካሄዱትን ውሳኔ ህዝብ ህጋዊነት የሌለው ተራ ፕሮፓጋንዳ ብለውታል። ጊዜያዊው ፕሬዝደንት ዛሬ ሰኞ ለዩክሬን ምክር ቤት ባሰሙት ቃል ውሳኔ ህዝቡ ሽምቅ ተዋጊዎቹ የፈጸሟቸውን ግድያዎች፣ አመጾችና ልዩ ልዩ ወንጀሎች ለመሸፈን የተጠቀሙበት ፕሮፓጋንዳ ነው ብለዋል።

የዩናይትድ ስቴትስ መሆኑ የሚጠረጠር ሰው አልባ አውሮፕላን የመን ውስጥ ባካሄደው ጥቃት ስድስት የአልቃይዳ አማጽያን ተገደሉ። የየመን ባለሥልጣናት እንዳስታወቁት ዛሬ ሰኞ የተካሄደው ጥቃት ኢላማ ያደረገው ከዋና ከተማዋ ሳና በስተ ምስራቅ ባለው ማሪብ ክፍለ ሀገር ውስጥ አማጽያንን በጫነ አንድ ተሽከርካሪ ላይ ነበር። ሰው አልባ አውሮፕላን ጥቃት ባደረሰ ቁጥር መልስ የማሰጠው ዩናይትድ ስቴትስ

የመን ውስጥ በሚገኙ የአልቃይዳ አባላት ላይ ያነጣጠረው የሰው አልባ አውሮፕላን ጥቃቶችን ግን በተደጋጋሚ ማካሄዷ ይታወቃል። የዛሬው ጥቃት የተካሄደው የየመን ጦር ኃይል አልቃይዳን ከአገሪቱ ደቡባዊ ክፍል ለማስወገድ የመልሶ ማጥቃት እርምጃ መውሰድ በጀመረበት ወቅት መሆኑ ነው። ሕንድ ከወር በፊት የጀመረችውን ብሔራዊ ምርጫ እያጠቃለለች መሆኗ ተገልጿል። ከ814 ሚሊዮን በላይ የተመዘገቡ መራጮች ድምጽ ሲሰጡ የቆዩበት ምርጫ

ዛሬ ሰኞ ለመጨረሻ ዙር ይቀጥልና በኡታር ፕራዴሽ እንዲሁም በምዕራብ ቤንጋል እና ቢሃር ምስራቃዊ ክልሎች ህዝቡ ድምፁን ሲሰጥ ይውላል ተብሏል። አልፎ አልፎ ግጭት በተከሰተባቸው አካባቢዎች የተከሰተባቸው አካባቢዎች መኖራቸውም የተገለጸ ሲሆን በተለይም በምዕራብ ቤንጋል በተፈጠረ ግርግር የክልሉ ኮሚኒስት ፓርቲ አባል መቁሰሏቸው ታውቋል። ወደ አንድ ሚሊዮን መራጮች ድምፅ ቆጠራ ተጠናቆ

ውጤቱ በመጪው ወደ አንድ ሚሊዮን መራጮች የሰጡት ድምፅ ቆጠራው ተጠናቆ ውጤቱ በመጪው አርብ ይፋ እንደሚሆንም ባለስልጣናት አስታውቀዋል። በህንዱ ምርጫ በተወካዮች ምክር ቤት ያሉት አምስት መቶ አርባ ሶስት መቀመጫዎች በሙሉ ለውድድር መቅረባቸው ታውቋል። በመጨረሻም ታሊባን ዛሬ ሰኞ አፍጋኒስታን ውስጥ ተከታታይ ጥቃቶች ማካሄዱ ተሰምቷል። በምስራቃዊቷ ጃላላባድ ከተማ አማጽያኑ

ወደ ክልሉ ዋና የፍትህ መስሪያ ቤት ዘልቀው በመግባት ከፖሊሶች ጋር መጋጨታቸውም ታውቋል። ከአማጽያኑ መካከል አጥፍቶ ጠፊውን ጨምሮ ሶስቱ ከመገደላቸው አስቀድሞ ሁለት ፖሊሶችና ቢያንስ አራት ሲቪሎች ናንግራር ውስጥ ተገድለዋል። በአቅራቢያ ባለችው ጋዝኒ ክፍለ ሀገር ውስጥም አማጽያኑ በአንድ የመቆጣጠሪያ ኬላ ላይ በከፈቱት ጥቃት አንድ የፖሊስ አባል ጨምሮ ቢያንስ ሶስት ሰዎች መሞታቸውን ባለሥልጣናት አስታውቀዋል።

አድማጮች ለሰዓቱ የያዝናቸው ዜናዎች በዚሁ አበቁ። አድማጮች በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ከአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ፕሮግራማችንን ነው የምታደምጡት። እስከ አራት ሰዓት ድረስ አብረናችሁ ነን። አስተናጋጆቻችሁ ቆንጅት ታዬና አዲሱ አበበ ነን።

የደቡብ ሱዳን ተኩስ አቁም መጣስ ጉዳይ በአብይ ዘገባ የአፍሪካ የመጣኔ ሀብት እድገት ወደ ማህበራዊ ለውጥ አልተቀየረም መባሉና የምስራቅ ዩክራይን ጉዳይ የመጽሔት ዘገባዎች ናቸው የዛሬ መደበኞቹ ጤና ስፖርትና አፍሪካ ነክ ርዕሶችም ለሁለተኛው አጋማሽ ተዘጋጅተዋል ከናንተ ያገኘናቸውን አስተያየቶችም አካተናል አሁን ወደ ምሽቱ አብይ ርዕስ እናልፋለን

በደቡብ ሱዳን ፕሬዚዳንት ሳልቫኪር እና አማጽያኑን በሚመሩት በቀድሞ ምክትላቸው ሪያቅ ማሻር መካከል የተፈረመው የተኩስ አቁም ስምምነት ከጅምሩ መጣስ ይዟል። ባለፈው አርብ በአዲስ አበባ ብሔራዊ ቤተ መንግስት ስምምነቱን የፈረሙት ወገኖች እርስ በርሳቸው መወነጃጀልም ጀምረዋል። ሪያቅ ማሻር ዛሬ በሸራተን ሆቴል የሰጡትን ጋዜጣዊ መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኮልናል።

በዚያች አገር ሕዝብና በዓለም አቀፉ ሕብረተሰብ ተስፋ የተጣለበት የሰላም ስምምነት ገና ካሁኑ የመወነጃጅያ ምክንያት ሆኗል። ስምምነቱ በተፈረመ በ24 ሰዓት ውስጥ ተግባራዊ መሆን እንደሚጀምር ቢገለጽም እየሆነ ያለው ተቃራኒው ነው። በቀድሞው ምክትል ፕሬዚዳንት ሪያክ ማሻር የሚመሩት አማጽያን የመንግስት ጦር ጥቃት እየፈጸመ መሆኑን ገልጸዋል። ራሳቸው ሪያክ ማሻር ዛሬ በሸራተን ሆቴል በሰጡት መግለጫም ይህንኑ ጠቅሰዋል።

የተኩስ አቁም ጥሰት ተፈጽሟል። መንግሥት ጥቃት ፈጽሞብናል። በባንቲው ውጊያው ቀጥሏል። ከባንቲው በስተደቡብም ጥቃት ፈጽሞብናል። እናም በሌሎች ሦስት ቦታዎች በምስራቅ አፐርናይል፣ በናስር እና በሚቲያንክ

በሳልቫኪር የሚመራው የደቡብ ሱዳን መንግስት ባወጣው መግለጫ የመጀመሪያውን ጥይት የተኮሱት አማጽያኑ መሆናቸውን ገልጿል። ይህንኑ አስመልክቶ ከቪኦኤ የቀረበ ጥያቄ የመለሱት ዶክተር ማሻር ጦራቸው ቀድሞ አለመተኮሱን ነገር ግን ራሱን ለመከላከል መሞከሩን አስረድተዋል። ማ ት ነር ስፐክትድ

በመንግሥት cessation ኃይሎች ስር ያሉ ይዞዎቻችን ወይም ይዞታዎቻችን ካርታ ተመልሰህ ቢሆን ኖሮ ጥቃት የፈጸመው መንግስት መሆኑን ትረዳለህ። መንግስት በጥላቻ ያለመፈላለጉን ስምምነት ፈጽሞ አክብሮ አያውቅም። እነሱ በተከታታይ ሲያጠቁ፣ እኛ ግን በተከታታይ ስንከናከል የቆየን ቢሆንም

ፕሬዚዳንት ሳልቫኪርን ደግፈው እየተዋጉ ያሉ የውጭ ኃይሎችም የሰላም ስምምነቱን እያከበሩ አይደለም ብለዋል ዶክተር ማሻር። ከዚህ አንጻር የዩጋንዳን ወታደሮች፣ የሱዳን አማጽያን የሆኑ አራት ቡድኖችን ጠቅሰዋል። በ24 ሰዓት ውስጥ የሚተገበር የተኩስ አቁም ማድረግ፣ ወታደሮቻቸውም በያሉበት እንዲረጉ ትእዛዝ ማስተላለፍ፣ የሰብአዊ እርዳታ መተላለፊያ መንገድ መክፈት ከስምምነቱ ነጥቦች መካከል ናቸው። የብሔራዊ አንድነት የሽግግር መንግስት ለማቋቋም ሁኔታዎችን ማመቻቸት የሚለውም ይገኝበታል።

ስምምነቱ ግን እነሆ ከወዲሁ እየተጣሰ ነው። በዓለም አቀፉ ሕብረተሰብ ግፊት ጭምር የአዲስ አበባውን ስምምነት የፈረሙት የፕሬዝዳንት ኪርና የዶክተር ማሻር ልዩነትን ባለበት እንደቀጠለ ነው። ሁለቱ ተፈራራሚዎች አርብ እኩለ ሌሊት በአዲስ አበባው ብሔራዊ ቤተ መንግስት ለተገኘው ታዳሚ ያሳዩትም ሰላም ያወረዱ የታረቁ ሰዎች ፊት አልነበረም። የተቀመጡት ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግራና ቀኝ ነው። የፈረሙትን ሰነድ ሲለዋወጡ ከመቀመጫቸው ሲነሱ እንኳን አልተቃቀፉም፣ አልተጨባበጡም።

በስፍራው የነበሩ አንዳንዶችም በዚህ ሁኔታ ቅሬታቸውን ሲገልጹ ታይተዋል። የደቡብ ሱዳን ግጭት የተጀመረው እንደ አውሮፓውያን አቆጣጠር ታህሳስ 15 ቀን 2013 የመፈንቅለ መንግስት ሙከራ አድርጋቸዋል የተባሉ ከፍተኛ ባለስልጣናት ሲታሰሩ ነው። የደቡብ ሱዳን የተኩስ አቁም ስምምነት ተግባራዊ ይሆን ዘንድ የሰላም አስከባሪዎች ወደ ስፍራው መላክ እንዳለባቸውም ሪክ ማሻር በዛሬው መግለጫቸው ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

ወደ መጽሔት ክፍለ ጊዜ ዘገባዎች ስናልፍ ሁለት ዘገባዎች ናቸው ያሰናዱን ያሰናዳናቸው። በመጀመሪያው ባለፉት አስር ዓመታት የአፍሪካ አህጉር ያስመዘግበው የኢኮኖሚ እድገት የሚደነቅ ቢሆንም ወደ ማህበራዊ ልማትና ሁሉን አቀፍ ብልጽግና ግን አለመለወጡ ተነግሯል። የሚፈለገውን ማህበራዊ ብልጽግና ለማምጣት ወደ ኢንዱስትሪው ዘርፍ መሸጋገር ግዴታ መሆኑ ተጠቁሟል። መለስካቸው አምሀ ነው ቀጣዩን ዘገባ ከአዲስ አበባ ያስተላለፈው።

ዛሬ ከቀትር በፊት በመንግስታቱ ድርጅት የስብሰባ ማዕከል ይፋ የተደረገው የ2014ቱ የአፍሪካ ኢኮኖሚ ሪፖርት እንደሚለው ባለፉት አስር ዓመታት የአፍሪካን የኢኮኖሚ እድገት አስደናቂ መሆኑን መጠራጠር አይቻልም።

ይህ እድገት የተገኘው ግን በእነዚህ ዓመታት አፍሪካ ወደ ውጭ የምትልካቸው የተፈጥሮ ሸቀጦች ዋጋቸው የተሻለ ስለነበረ የተሻለ አስተዳደርና የሀገር ውስጥ ፍላጎት ከፍ ማለት እንዲሁም በማደግ ላይ ከሚገኙ ሀገሮች ጋር በተፈጠረው የንግድና የመዋለነዋይ ግንኙነት እንደሆነ ያስረዳል ሪፖርቱ። ከዚሁ ጋር አያይዞም የተገኘው ምጣኔ ሀብታዊ እድገት ከያገሩ ህዝብ ተጨባጭ ኑሮ ጋር ያለውን ግንኙነትም አጥብቆ ይጠይቃል።

ባለፉት አስር ዓመታት የተገኘው የኢኮኖሚ እድገት የአብዛኛውን ህዝብ ህይወት ምን ያህል ለውጧል? ለሚለው ጥያቄ መልሱ የሚያረካ እንዳልሆነ ሪፖርቱን ያቀረቡት በአፍሪካ ኢኮኖሚክ ኮሚሽን የማክሮ ኢኮኖሚክ ክፍል ዳይሬክተር አደም ኤል ሂራይካ በዚህ መልክ ተናግረውታል። አፍሪካስ ኢምፕሬሲቭ ግሮውዝ የት ቱ ቢ ትራንስሌትድ ኢንቱ ኮመንሹሬት ሶሻል ዴቨሎፕመንት

የአፍሪቃ አስደናቂ ኢኮኖሚያዊ እድገት ገና ተመጣጣኝ ወደሆነ ማኅበራዊ ብልጽግና መለወጥ ይኖርበታል። በብዙ የአፍሪቃ አገሮች ውስጥ ወደ ማኅበራዊ ብልጽግና በተለይም ወደ ሚሊየንየሙ የልማት ግቦች እየገሰገስን እንደሆነ ይታያል። ነገር ግን ያ ግስጋሴ በጣም ዳተኛ ነው።

ሪፖርቱ እንደሚተነትነው ይህ ላለፉት ዓመታት የታየው ምጣኔ ሀብታዊ እድገት ወደ ማህበራዊ ብልጽግና ብሎም ሁሉን አቀፍ ወደ ሆነ ብልጽግና እንዲለወጥ ከተፈለገ የአፍሪካ ሀገሮች የተፈጥሮ ሸቀጦችን በመላክ ላይ የተመሰረተውን ኢኮኖሚ መለወጥ ይኖርባቸዋል። ኤል ሂራይካ ሞር ኒድስ ቱ ቢ ዳን ፎር አፍሪካን ካንትሪስ ቱ ትራንስሌት ግሮስ ኢንቱ ሶሻል ዲቨሎፕመንት

የአፍሪካ ሀገሮች የተፈጥሮ ሀብታቸውን ወደ ውጭ በመላክ ላይ ያላቸውን ጥገኝነት መቀነስ ይኖርባቸዋል። በዚያ ፋንታም በሚያመርቷቸው ሸቀጦች ላይ እሴቶችን ማዳበርና አስፈላጊ የስራ እድል የሚከፍቱ አዳዲስ ኢንዱስትሪዎችን መፍጠር መጀመር ይኖርባቸዋል።

ሪፖርቱ የኢኮኖሚን መዋቅር ለመለወጥና ሀብት የማፍራቱን ሂደት ወደ ኢንዱስትሪ በተለይም ወደ ፍብረካ ኢንዱስትሪ ለማሸጋገር ሰፊ ተቀባይነት ያለው የኢንዱስትሪ ፖሊሲ መቅረጽ መሰረታዊ ጉዳይ እንደሆነም ያሳስባል። እንደ አውሮፓውያን ዘመን አቆጣጠር ከ2009 እስከ 2013 በነበሩት ዓመታት በአፍሪካ አህጉር ከፍተኛ የኢኮኖሚ እድገት ካሳዩ 11 ሀገሮች መካከል ኢትዮጵያ

ዘጠኝ ነጥብ አራት በሆነ አመታዊ የኢኮኖሚ እድገት መሪነቱን ይዛለች። ሪፖርቱ ለዚህ የሀገሪቱ እድገት መሠረት ነበሩ የሚላቸው የአገልግሎትና የግንባታ ኢንዱስትሪው መስፋፋት፣ መንግሥት በመሠረተ ልማት ግንባታ እና በማኅበራዊ አገልግሎቶች የሚያፈሰው ሰፊ ወጪና ከሀገራዊ ፍጆታ መጨመር ጋር ተያይዞ ያደገው የግብርና ምርት ናቸው። በተመሳሳይ ሁኔታ ፊች የተሰኘ ዓለም አቀፍ ድርጅት የኢትዮጵያን ኢኮኖሚ ምጣኔ

ቢ የሚል ደረጃ ሰጥቶታል። ይህ ደረጃ የሚያመለክተው የሀገሪቱን ደካማ ኢኮኖሚያዊ መዋቅርና አሁን እየታየ ነው ባለው ጠንካራ የኢኮኖሚ እድገት እንቅስቃሴና የሀገር ውስጥ እንዲሁም የውጭ ብድር መካከል ያለውን ሚዛን ነው። ይሄው ተቋም ያወጣው ግምገማ እንደሚለው ኢትዮጵያ ባለፉት አስር ዓመታት አስደናቂ የሆነ ኢኮኖሚ እድገት ብታሳይም በዝቅተኛ የልማት ደረጃ የምትገኝ መሆኗን የተባበሩት መንግስታት ድርጅት ሰብአዊ ልማት አመልካቾችን በመጥቀስ

ያስረዳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ፕሮግራማችን ይቀጥላል። ለምሽቱ የመረጥነው የመጨረሻው የትንታኔ ርዕስ ወደ ሩሲያ አካባቢ ይወስደናል።

የምስራቅ ዩክሬን ተገንጣይ አማጽያን ትናንት ያካሄዱትን አወዛጋቢ የመገንጠል ውሳኔ ህዝብ ተከትሎ የራሳቸውን ጦር ሰራዊት እንደሚመሰረቱ አስታውቀዋል። ይህ እርምጃ እንዲሁም በአካባቢው ያሉትን መንግስታዊ ያልሆኑ ትጥቅ አንጋቾችን ቁጥር ይጨምራል የሚል ስጋት እየተሰማ ነው። ከዳኔስክ ምስራቅ ዩክራን ጃሚ ዲስሜ ለቪኦኤ ያስተላለፈችው ተጨማሪ ዘገባ አለ። ሰለሞን አባተ ያቀርበዋል።

ትናንት ማታ ዳኔትስክ የሚገኙት የምስራቅ ዩክሬን ተገንጣይ መሪዎች እነርሱ የእኛ የሚሉትን ክልል ከዩክሬን ነጥለን የራሳችንን መንግሥት ለመመስረት የሚያስችለንን ከጫፍ እስከ ጫፍ ያሉ ብዙሐንን ድጋፍ አገኝተናል ሲሉ ገና የድምፃቸውን ውጤት መጨረሻ እንኳ አልጠበቁም ነበር። ያኔ ታዲያ ከእነርሱ ሰባ ኪሎ ሜትር ያህል ርቃ በምትገኘው የትንሽቱ ማዕድን ማውጫ ከተማ የክራስናርሜይስክ ነዋሪዎች የሚያሰላስሉት እውነታ ሌላ ነበር።

ከድኔፕር ክፍለ ጦር የመጣን ነን ያሉ እነርሱም የመደበኛ ጦር አባል ያልሆኑ ታጣቂዎች ራሳችንን የምንከላከል የአንድነት ኃይሎች ነን ብለዋቸው ነበር። የነዚህ ሰዎች ቡድን ታዲያ በአቅራቢያቸው ባለች ሌላ ከተማ የተፈጠረ ሲሆን፣ አንድ ማንኛውንም የተገንጣይ መሪ ለገደለ

ብዙ ብር እንደሚሰጥ በሚናገር ዋናቸው የሚመራ ነበር። ሰርጌይ የአካባቢው አናጺ ናቸው። ድምፅ መስጠቱ እንደተጀመረ ተጣድፈው ወደ ከተማይቱ አዳራሽ ሲገቡ አንድ ሰው በጥይት ተገድሎ ወለሉ ላይ ተዘርሮ ማየታቸውን ነው የሚናገሩት። ሁኔታው በጣም ያስደነገጣቸው ሌሎች የከተማይቱ ነዋሪዎች ለቪኦኤ ሲናገሩ ጭምብል ያጠለቁ አርባ ታጣቂዎች ከተማዪቱን ድንገት ወረሩና የድምፅ መስጫ ጣቢያዎች እንዲዘጉ አዘዙ

ወዲያውም እዚያ ከተሰበሰበው የሚቆጣ ሰው ጋር ትንሽ ከተጨቃጨቁ በኋላ

ታጣቂዎቹ ተኩስ ከፈቱ። ሁለት ሰዎች መገደላቸውን አንድ የፖሊስ ባልደረባ ለቪኦኤ ገልጿል። የሚርበተበቱትና በጣም የተደናገጡት ሰርጌይ እርሳቸው የሚፈልጉት አንድነቷ የተጠበቀ ዩክሬንን መሆኑን እየተናገሩ ነው። ያ ክልል ግን ራሷን የቻለች ዩክሬን ትሁን ወይም ከሩሲያ ጋር የተቀላቀለች ወይም የአውሮፓ ሕብረት አካል የሆነች ለእርሳቸው ልዩነት የለውም። እርሳቸው የሚፈልጉት ጥሩ ሕይወትና

ደሞዝ ነው። ማጭበርበር ተሰርቶበታል፣ ቀድሞ የታጨቁ ሳጥኖች ገብተውበታል፣ ተደጋጋሚ ድምፆች ተሰጥተውበታል የሚባሉ ብዙ ውንጀላዎችና አቤቱታዎች ከተሰነዘሩበት የትናንቱ የመገንጠል ውሳኔ ህዝብ በፊትም ቢሆን ለህዝቡ ከዚህ ወይም ከዚያ ወገን ለመቆም አስቸጋሪ ነበር። ይሁን እንጂ

ተገንጣዮቹ ያካሄዷቸው ወከባዎች፣ የተቃዋሚዎቻቸው ግድያዎች በአንድ በኩል በሌላ ደግሞ የቅጣት እርምጃ የተባሉ ድንገት ደራሽ አደጋዎችና ጥቃቶች ሰው ሳይፈልግም ቢሆን አንዱ ጎራ ውስጥ እንዲወሸቅ አስገድደውታል እየተባለ ነው። የውጊያ መስመሮቹም ይበልጥ የጋሉና የሰሉ እየሆኑ ነው።

የኪየቡ መንግሥት አስመሳይ የወንጀል አድራጎት ሲል ያጣጣለውን ሞስኮ ግን ሕጋዊ ወይም ተቀባይነት ያለው እርምጃ ያለችውን የትናንቱን ውሳኔ ሕዝብ ተከትሎ ዳኔትስክ ከተማ የሚገኙት የተገንጣዮቹ ኃይሎች መሪዎች የራሳቸውን ጦር ሰራዊት እንደሚመሰርቱ አሳውቀው ታማኝነታቸው ለኪየቭ የሆነ ኃይሎች ፈጥነው ከክልሉ እንዲወጡ አዘዋል። መንግሥቱ ጸረ ተገንጣይ በሆነው ግብግቡ ውስጥ

የሚያሰልፈው የሰው ኃይል እጥረት እንዳለበት ይነገራል። ተንታኞች ምናልባት የኪየቡ መንግሥት በመደበኛው ጦር ውስጥ ያልታቀፉ ታጣቂዎችን ድጋፍ ሳይሻ እንደማይቀር ፍርሃታቸውን እየገለጹ ነው። እነርሱ እንደሚሉት ይህ የሚሆን ከሆነ ውጊያው ትናንት ድምፅ ከሰጡት ዳኔትስክና ሉሃንስክም ውጭ ወዳሉ አካባቢዎች ሊዛመት ይችላል።

ሎሃንስክ የሚገኙት ተገንጣይ ኃይሎች መሪ የቀድሞ ድጋፍ ሰጪ ሰራዊት አባል የነበሩት ቫለሪ ቦለተቭ የሚናገሩት አሁን የውሳኔ ሕዝቡ ድምፅ መጠናቀቁን ነው። አሁን ከሩሲያ ዘመም ታጣቂ አጋሮቻቸው ጋር ሆነው ፊታቸውን የሚያዞሩት ወደ ሌላ አቅጣጫ እንደሚሆን አስታውቀዋል። በሌሎች የዩክሬን ክልሎች ውስጥም ያሉ ሁሉ ተመሳሳይ እርምጃ እንዲወስዱና ከኪየቭ እንዲገነጠሉ ለማድረግ ቅስቀሳ ማካሄድ ብለዋል።

ከእስረኞች ጉዳይና ከታጋች ልውውጥ በስተቀር ተገንጣዮቹ ከኪየቭ ጋር ለአንዳችም ድርድር እንደማይቀመጡ አስታውቀዋል። ሁኔታው ለተስፋፋ ውጊያ እየተመቻቸ ይመስላል። ሩሲያም በአካል ጣልቃ ልትገባ ትችላለች የሚለው ስጋት እያየለ መጥቷል።

አድማጮች የዜናና የዜና ትንታኔውን ክፍለ ጊዜ አጠናቀናል። ፕሮግራማችን ግን እስከ አራት ሰዓት ስለሚቆይ አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን በነጻው የአስተያየት መስጫ ቴሌፎን በ2022059942 የውስጥ መስመር 14 ከላካችሁልን አስተያየቶቻችሁ ውስጥ ጥቂቱን እናሰማችኋለን።

አይ ቤዎች ስሞን ሆነኝ ስል መጠየቅ ምፈልገው ለምንድን ነው የአዲስ አበባ ብቻ ከተማ መልማት የሚያስፈልገው? የኢትዮጵያ ሕዝብ ዘጠና ሚሊዮን አዲስ አበባ አይኖርም። በየከተማው በየገጠሩ ያለው ከተሞችና ውሀና ኤሌክትሪክ መኪና መንገድ ቢገባላቸው እኩል ነው ማደግ ያለባቸው፣ ወይንስ ደግሞ በየገጠሩ ያለው ህብረተሰብ ወደ አዲስ አበባ እንዲሰደድ ምክንያት ለመሆን ነው?

ኢትዮጵያ ውስጥ ራሱ የእድገት መሰረታቸው በጣም የተዛባ ነው። ደስ ብሏቸዋል፣ ኬሪ ኢትዮጵያ ውስጥ ልማት አለ በማለት በልማቱ ስር ግን ምን እንዳለ ኬሪ ያላየው ነገር አለ። አንደኛ ሰዎች በጉልበት እየተፈናቀል ነው። ሁለተኛ ልማቱ የህዝብን ፍላጎት ያማከል አይደለም። ለምሳሌ ትልልቅ ህንጻዎች፣ በፊት ሌሎች ነገሮች አሉ። እነዚያ ትልልቅ ህንጻዎች የሚገነቡት በድሀ ቤት ላይ ነው። ፈርሶ ድሀ ቤት በሚያመጡት ገንዘብ

ሌላው ደግሞ እኔ በአዲስ አበባና ዙሪያው ባለው የኦሮሚያ ተማሪዎች ጥያቄ ላይ ሁለት አመለካከት አለ። አንደኛ እኒህ ሰዎች ኦሮሚያ ለኦሮሚያውያን ብቻ የሚለውን ነገር እቃወማለሁ። በጣም የሚያሳዝን የሚያሳፍርም ነው። ነገር ግን መገደል መደብደብ አይገባቸውም። እንዲያውም ቢቻል ከሰላማዊ ሰልፍ ባሻገር ብዙ ያለእናትና ያለአባት የቀሩ ህጻናቶች ስላሉ እነዚህን ለመርዳት እንትን ማለት አለብን። ሌላው ደግሞ በተለያየ አካባቢ ሰው እየሞተ ነው። ባናጠናክረው ጥሩ ነው።

በጋምቤላም እየሞቱ ነው። በኦጋዴን እየተሞቱ ነው። እና በአፋር ለምሳሌ ብዙ ሰው እየተገደለ ነው፣ እየተፈናቀለ ነው። ሰላም ለእናንተ ይሆን ቪኦኤዎች። አንዱ አለም አማረ ነኝ ከሆላንድ። ሰሞኑን በኦሮሚያ ክልል በሚገኙ የከፍተኛ ትምህርት ተቋማት በተካሄደው ሰልፍ የሰው ህይወት በመጥፋቱ እጅግ በጣም አዝናለሁ። ክልሎች በክልላቸው የሚያስተዳድሩት መሬት ለህዝብ ልማትና እድገት እንደ መሆኑ መጠን በዋነኛነት ግን ከፌዴራል መንግስቱ የክልል ህዝቦችን በጋራ

በልማት በማስተሳሰር ከተሞችን በማስፋፋትና ኋላ ቀር የሆኑና በግብርና የሚተዳደሩ በአዲስ አበባ ዙሪያ ያሉትን አነስተኛ ከተሞች በማጠቃለል ወደ ኢንዱስትሪው የዞን ቀጠና መግባቱ ለህዝቡ የተሻለ እድል የሚፈጥር በመሆኑ በህገ መንግስቱ የተቀመጠው መሬት የመንግስት መሆኑ የሚያሳይ እንጂ የመሬት ንጥቅ ያለ መሆኑን በደንብ ሊታወቅ ይገባዋል። በመሆኑም የክልል ከተሞች በከተማው መስፋፋት ሊያገኙ የሚችሉትን የትምህርት

የስራ የጤናና ሌሎች መሰረታዊ ፍላጎቶች ተጠቃሚ የሚያረጋቸው መሆኑን ሊታወቅ ይገባዋል። አመሰግናለሁ። አስተያየት የላካችሁልንን አድማጮች ሁላችሁንም እናመሰግናለን። ቁጥሩ 202059942 የውስጥ መስመር 14 ነው። በምትሰሙት መመሪያ መሰረት ሌሎቻችሁም እንዲሁ ላኩልን።

በኢሜይል ለምትልኩ ደግሞ ሆርን አት ቪኦኤ ኒውስ ዳትካም ብላችሁ ብትልኩ ይደርሰናል። ፕሮግራማችንን አጋምሰናል። ወደ መደበኛ ፕሮግራሞች ከማለፋችን አስቀድሞ እዚህ ጋር የሙዚቃ እረፍት የምናደርግበት ጊዜ ነው። ትናንትና አዲሱ በዚህ በዩናይትድ ስቴትስ የእናቶች ቀን ማደርስ ዴይ ተከብሮ ውሏል። አዎ በደንብ አክብረናል።

ታዲያ ዕለቱን ምክንያት በማድረግ የኢትዮጵያ ሴቶች መብት ማዕከል ዌብሳይቱ ላይ ለኢትዮጵያ ሴቶች አክብሮት መግለጫ በርካታ ግጥሞችና ጽሁፎች ያስነብቧል እንዲሁም ለዓለም እናቶች በጠቅላላ። ከነዚህ በርካታ ጽሁፎችና ግጥሞች ውስጥ ታዲያ አንዱን አጠር ያለውን አጠር በማለቱም ጭምር ነው የምንመርጠው፣ እናካፍላችኋለን። ገጣሚው ቴዎድሮስ አበበ ይባላል። አንዲት እናት ልጇን አዝላ እንዲሁም

ትልቅ ክብደት ያለው እህል በጀርባዋ ተሸክማ ክብደቱ አስጎንብሷት ስትራመድ የሚያሳይ ፎቶ አለ ከግጥሙ ጎን። ግጥሙ እንደዚህ ነው የሚለው። ሸክምሽን ያቅለው ልልሽ አሰብኩና፣ በአንድ በኩል ልጅሽ፣ በሌላው ቀለብሽ፣ እረ ይደጉልሽ፣ ሁለቱም ይክበዱ፣ አንቺን ያበርታልን፣ ይመችሽ መንገዱ፣ አጋዥ ይዘዝልሽ የበረታ ክንዱ

ውለታሽን ይወቅ ያመስግን ትውልዱ፣ አይዞሽማ የሚልሽ ይብዛልሽ ደግ ሰው፣ ድካምሽ ልፋትሽን አምላክ ይመልከተው። ቴዎድሮስ አበበ ተጻፈ ሚያዝያ 1 2006 ዓ ም አዲሱ ቴዎድሮስ እኛ የቅርብ ጓደኛችን ወይም ወዳጃችን ብዙ ጊዜ በእኛ ፕሮግራም ይሳተፋል። እኔ ደግሞ ቆንጅት በእጅ ስልኬ አንዲት የአጎቴ ልጅ የላከችልኝ ግጥም አለ። አሰማን እስኪ ለእናቶች ቀን ተብሎ ቀስ እያልኩ ላንብበው ከዛው ከስልኩ ላይ ስለሆነ

ኪራዩ አለብኝ የዘጠኝ ወር ቤትሽ ዋጋውን አላውቅም አንቺም አልተናገርሽ ሰዎችን ጠየቅኩኝ ያውቁት ይሆን ብዬ ተከፍሎ አያልቅም አሉኝ ብድሯ የምዬ ውሎሽን ውለታሽን እንድንቆጥር ያደርኩበት ሳይሰማኝ ያ የሞቀው ጎጆሽ ውለታው አለብኝ የሚል ነው በጣም ጥሩ ለእናቶች የሚሆን

እንግዲህ እናቶች ሁሉ ጥሩ ጊዜ እንዳሳለፋችሁ ትናንትና፣ ተስፋ እናደርጋለን። አስቴር አወቀ እምዬ በሚለው ዜማዋ ትሸኘን።

አድማጮች አሁን ሰዓቱን ለማስታወስ ሶስት ሰዓት ከሰላሳ ሁለት ደቂቃ ይላል። ወደ መደበኛ ፕሮግራሞቻችን ከማለፋችን በፊት አርስተ ዜናዎቹን በድጋሚ

ደቡብ ሱዳን እንደ ኤሮፓውያን የዘመን አቆጣጠር በ2015 ዓ.ም ልታካሄድ ያቀደችውን ምርጫ ለሌላ ጊዜ እንደምታስተላልፈው ተገልጿል። ይህን የተናገሩት የሀገሪቱ ፕሬዚደንት ሳልቫኪር ሲሆኑ ትናንትና በሀገሪቱ ዋና ከተማ በጁባ በሰጡት መግለጫ ነው ያስታወቁት። የምርጫው ለሌላ ጊዜ መዛወር በሀገሪቱ ውስጥ የሚዋጉ ኃይሎች እርቅ እንዲፈጥሩ ጊዜ ይሰጣል ብለዋል። ምርጫው ከሁለት እስከ ሶስት ዓመት እንደሚራዘምም ተናግረዋል። በሌላ ዜና ህገ ወጥ የጦር መሳሪያ ግብይት

በዚያች ሀገር በደቡብ ሱዳን የሚታዩትን ግጭቶች እያባባሰ መሆኑንና በሱዳንና በደቡብ ሱዳን የጦር መሳሪያዎች ዝውውር ዙሪያ የተካሄደ አንድ አዲስ ጥናት አመልክቷል። የአባይ ግድብን አስመልክቶ ግብጽ ከኢትዮጵያ ጋር ያላት ውዝግብ የጦርነት አይደለም ሲሉ የግብጹ ጠቅላይ ሚኒስትር ኢብራሂም ማህላብ ቅዳሜ ዕለት አስታውቀዋል። ኢትዮጵያ የኤሌክትሪክ ኃይል የማመንጨት መብት እንዳላት ሁሉ ህልውናዋ ከአባይ ውሃ ጋር የተያዘው ግብጽም የመኖር መብቷን ለድርድር አታቀርብም ብለዋል።

በሶማሊያ ባይደዋ ከተማ መኪና ውስጥ የተጠመደ ቦምብ ፈንድቶ ቢያንስ 11 ሰዎች መሞታቸውን ባለስልጣናት አስታውቀዋል። ዛሬ ሰኞ የደረሰው ፍንዳታ

በቤይ ክልል ማዕከላዊ ባይዶዋ ውስጥ በሚገኘው ዳሀብሺል የገንዘብ ማስተላለፊያ አጠገብ በሚገኝ አንድ ካፌ አቅራቢያ እንደሆነ ታውቋል። የቤይ ክልላዊ ሆስፒታል ባለስልጣን ሙስተፋ ሙክታር ሞሐመድ የ11 ሰዎችን መሞት ለቪኦኤ አረጋግጠዋል። ጥቃቱን ያደረሰ ወገን ማንነትም ሆነ ኢላማ የተደረገው ምንና የት ቦታ እንደሆነም የተገለጸ ነገር የለም።

እስላማዊ የናይጄሪያ አክራሪ ቡድን ቦኮ ሀራም ባለፈው ወር ከሰሜን ናይጄሪያ ያገታቸውን ልጃገረዶች የሚያሳይ ቪዲዮ ነው ያለውን ይፋ አድርጓል። 17 ደቂቃ የሚፈጀው ቪዲዮ እንደሚያሳየው አንድ መቶ የሚሆኑ ልጃገረዶች በአንድ ሰዋራ ስፍራ ሆነው ታይተዋል። በዚህ ቪዲዮ ላይ የቦኮ ሀራም መሪ ልጃገረዶቹ እስልምናን ስለተቀበሉ ነፃ ወጥተዋል ይላል። ናይጄሪያ ውስጥ የታሰሩ ተዋጊዎቻችን እስካልተፈቱ ድረስ ልጃገረዶቹም አይለቀቁም ብሏል። ዜናው ይሄው ነው።

አድማጮች ይህ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የሚተላለፈው የሰኞ ፕሮግራማችን ነው። ወደ ሁለተኛው የዝግጅታችን አጋማሽ ነው አሁን የምናልፈው። ቀዳሚው ስፖርት ፕሮግራም አዘጋጅና አቅራቢ ሶሎሞን ክፍሌ

በአትሌቲክሱ ስፖርት ዜና ወጣቱ ኢትዮጵያዊ መሐመድ አማን በዶሃ ጎልደን ሊግ 800 ሜትር አሸንፏል። ቀዳሚ ዜናዬ ነው እንደ ምናምሽታችሁልኛል የተከበራችሁ አድማጮቼ። በእግር ኳስ ደግሞ ማንቸስተር ሲቲ የእንግሊዙን ፕሪሚየር ሊግ ዋንጫ አንስቷል። ሌሎች ዜናዎችም ተካተዋል። አብረን ንቆይ

በዓለም አቀፉ አትሌቲክስ ፌዴሬሽን ማኅበር የሚዘጋጀው ዓመታዊው የጎልደን ሊግ ውድድር በኳታሯ መዲና በዶሃ ላይ ባሳለፍነው አርብ ተጀምሯል። በሦስት አህጉራት አስራ አራት ከተሞችን የሚያዳርሰው የዝላይና ሩጫ ውድድር መስከረም ወር ላይ 2007 ዓ ም እንደ አውሮፓውያን ዘመን አቆጣጠር መሆኑ ነው። በብራሰልስ ይጠናቀቃል። በመጀመሪያው ዳያመንድ ሊግ በመካከለኛ ርቀቶች በ3000 ሜትር ወንዶች መሰናክልና

በ3000 ሜትር ሴቶች በብዛት የተሳተፉት የኬንያ አትሌቶች አስደናቂ ውጤት አስመዝግበዋል። የኬንያ አትሌቲክስ ሻምፒዮን አስመስለውት ነበር ያመሹት። ኢትዮጵያዊው መሐመድ አማን በ800 ሜትር የተፈታተኑትን የኬንያና የቦትስዋና አትሌቶች እስከ መጨረሻው መስመር ትከሻ ለትከሻ ከመጣ በኋላ የፍጻሜውን መስመር ተወርውሮ ቀዳሚነቱን በአንደኝነት ፈጽሟል። አንድ ደቂቃ 44 ሴኮንድ ከአራት

ዘጠኝ ማይክሮ ሴኮንድ ወስዶበታል። ሁለተኛ የወጣው የቦትስዋና አትሌት ሜጉል አሞሬ በመሐመድ የተቀደመው በሽርፍራፊ 05 ማይክሮ ሴኮንድ ብቻ ነው። የመሐመድ አማን የማይዋዥቅ አቋም እጅግ በጣም ተደንቆለታል። በሦስት ሺህ ሜትር ወንዶች መሰናክል ኬንያዊው አፍተል ቲምቦይ ስምንት የሀገሩ ልጆች ከኋላው ደርድሮ አሸንፏል። ይህ አትሌት የኦሎምፒክና የዓለም ሻምፒዮና ነው።

በሴቶቹ ሶስት ሺህ ሜትር የኬንያዋ ሄለን ኦቢሪ አራት የሀገሯ ልጆች አስከትል አሸንፋለች። ከውድድሩ በፊት ታሸንፋለች ተብሎ የተጠበቀችው ኢትዮጵያዊቷ ገንዘቤ ዲባባ ስድስተኛ ሆናለች። 250 ሜትር ሲቀር የገንዘቤን መዳከም አይተን ጥለናት ለማለፍ ወሰን ብለዋል ኦቢሪና ቼሮ ነው። ሁለተኛው የዳይመንድ ሊግ በሻንጋይ የቻይና ከተማ የፊታችን ቅዳሜ ይቀጥላል።

በእግር ኳሱ ስፖርት ወደ አውሮፓ ታላላቅ ሊጎች ስንሸጋገር እስከ ትላንትናው ድረስ ማለትም የእንግሊዝ ፕሪምየር ሊግ ሁለተኛው ዙር እስከ ተጠናቀቀበት ቀን ድረስ ዋንጫው ወዴት እንደሚያመራ እንቆቅልሽ ሆኖ ቆይቷል። ለዋንጫው በተሻሚነት የቀረቡት ማንቸስተር ሲቲና ሊቨርፑል ነበሩ። ሁለቱም ተጋጣሚዎቻቸውን አሸንፈው መውጣታቸው ማንቸስተር ሲቲን የሊጉ ሻምፒዮን እንዲሆን አስችሎታል።

ማንቸስተር ሲቲ በዌስትሃም ዩናይትድ ላይ በመጀመሪያዎቹ 30 ደቂቃ ግብ ለማስቆጠር ቢቸገርም 39ኛው ደቂቃ ላይ ሳሚር ናስሪ ባስቆጠራት ግሩም ግብ ለረፍት ወጥተዋል። ከረፍት መልስ የቲሙ አምበል ቪንሰንት ኮምፓኒ ሁለተኛዋን አክሎ ማንቸስተር ሲቲ ማጥቃቱን ይበልጥ አጠናከረ። ኮምፓኒ ዋንጫውን ከተቀበለ በኋላ እንዲህ ነበር ደስታውን የገለጸው።

ወደፊት እየተጓዝን ነው። ያን ደግሞ ካደረግን ድል በድል እንሆናለን። የዚህ ክለብ አባል በመሆኔ ደግሞ ደስተኛ ነኝ። ያለፈውን ሳይሆን የወደፊቱንም መቆጣጠር በሚችል ቲም ውስጥ በመሆኔ ደስታዬ ወሰን የለውም፣ ነበር ያለው ካፕቴኑ ቪንሰንት ኮምፓኒ። በዚህ ዓመት በእግር ኳሱ ሁሉንም ሽልማቶች የሰበሰበው ደግሞ የሊቨርፑሉ ሉዊስ ስዋሬስ የኮከብ ግብ አግቢነቱን በሰላሳ አንድ ጎል አሸናፊ ሆኗል።

ወደ አዲስ አበባ ስንሄድ የአፍሪካ ወጣቶች ሻምፒዮና የመጀመሪያ ማጣሪያ መካሄዱ እናገኛለን። አስተናጋጅ ኢትዮጵያ በእንግዳው የደቡብ አፍሪካ አቻው በሜዳው ሁለት ለባዶ ተሸንፏል። ሁለቱ ወጣት ብሔራዊ ቡድኖች የመልስ ማጣሪያቸውን ደቡብ አፍሪካ ላይ ካደረጉ በኋላ በነጥብ አሸናፊ የሚሆነው ሌላ ሶስተኛና የመጨረሻ ማጣሪያ ይጠብቀዋል። ማጣሪያው በቀጣይ ዓመት ሴኔጋል በሚደረገው ሀያኛው የአፍሪካ ወጣቶች ሻምፒዮና ላይ ተካፋይ ለመሆን ነው። ከእግር ኳሱ ስፖርት ዜና ሳልወጣ ከሁለት ዓመታት በፊት

ዩጋንዳ ውስጥ በተካሄደው ሻምፒዮና ውድድር ላይ እንዲሳተፉ ተልከው የተሰወሩት አስራ ሰባት የኤርትራ ብሔራዊ እግር ኳስ ቡድን ተጫዋቾች በቅርቡ በሆላንዷ ከተማ ኮሪንቼም መታየታቸውን የሀገሪቱ ጋዜጦች ዘግበዋል። ብዙዎቹ በየጊዜው ከኤርትራ የሚኮበልሉ የእግር ኳስ ተጫዋቾች ምክንያታቸው የመንግስቱ አምባገነንነት መሆኑን ይናገራሉ።

በመጨረሻም በዩናይትድ ስቴትስ ብሔራዊው የቅርጫት ኳስ ውድድር ተጋግሎ ቀጥሏል ይለናል ተባባሪ አዘጋጀ ተፈራ ግርማ። የኤንቢኤ ማለትም የብሔራዊ ቅርጫት ኳስ ሊግ በቅርብ ዓመታት አይተናቸው ከምናውቃቸው የመጀመሪያ ዙር ውድድሮች መካከል በአዝናኝነቱ ይበልጣል የተባለለትን የመጀመሪያ ዙር ጨርሶ

ወደ ሁለተኛው ዙር ጥሎ ማለፍ ውድድር ባሳለፍነው ሳምንት ተዘዋውሯል። በዚሁ ጥሎ ማለፍ ውድድር ስምንት ቡድኖች የቀሩ ሲሆን በምስራቅና ምዕራብ ምድቦች ተከፍለው ጨዋታዎቻቸውን እያካሄዱ ይገኛል።

በምስራቁ በኩል ኢንዲያና ፔሰርስ የዋሽንግተን ዲሲ አቻቸውን ከአራት ጨዋታ ሶስቱን በማሸነፍ ነገ በሜዳቸው በሚያደርጉት ጨዋታ ወደሚቀጥለው ዙር ማለፋቸውን ማረጋገጥ ሲችሉ፣ ላለፉት ሁለት ዓመታት ባለዋንጫ የሆነው የማያሚ ሂት ቡድን ደግሞ የብሩክሊን ኔትስን ሁለት ለአንድ እየመራ ሲሆን ዛሬ ማታ የሚያደርገው ጨዋታ ይህ መሪነቱን ሊያሰፋው ይችላል።

በምዕራብ በኩል የሎስ አንጀለስ ክሊፐርስ እና የኦክላሆማ ተንደር ከአራት ጨዋታ በኋላ አንገት ለአንገት ተያይዘው ሁለት እኩል ሲሆኑ፣ በሌላኛው የምዕራብ ምድብ ግን ሳን አንቶኒዮ ስፐርስ የመጀመሪያ ሶስት ጨዋታቸውን አሸንፈው የፖርትላንድ ትሬል ብሌዘሮችን ዛሬ ማታ በሚያደርጉት ጨዋታ ወደ ቤታቸው ይሸኟቸዋል እየተባለ ነው።

አመሰግናለሁ ተፈራ ግርማ። እኔም በዚሁ እሰናበታለሁ። ሳምንት በተመሳሳይ ዝግጅት እስክንገናኝ፣ ሰለሞን ክፍሌ ነኝ። ሰላም፣ ደና ቆዩኝ። አድማጮች፣ ፕሮግራማችን ይቀጥላል። የምሽቱ ሁለተኛ ቅንብር ደግሞ አፍሪካ ነክ ርዕሶች ነው።

በሰሜን ምስራቅ ናይጄሪያ በሲቪሎች ላይ በሚካሄደው ጥቃትና የመጥለፍ ተግባር ምክንያት ከ200 ሺህ በላይ የሚሆኑ ሰዎች ከመኖሪያቸው እንዲፈናቀሉ አድርጓል። ሌሎች በአስር ሺዎች የሚቆጠሩ ሰዎች ደግሞ ድንበር ተሻግረው ወደ አጎራባች ሀገሮች ለመሰደድ ተገደዋል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት በሰሜን ምስራቅ ናይጄሪያ በሚፈጸመው ጥቃት የሚታየው የጭካኔ ተግባርና በተከታታይ የሚፈጸም መሆኑን ራሱ

ከዚህ በፊት ታይቶ የማይታወቅ ነው በሚል እንደገለጠው የአሜሪካ ድምፅ ሬዲዮ ዘጋቢ ጆዲ ካፖ ያቀናበረው ዘገባ አለ። አዳነች ፍሰሀዬ ታቀርበዋለች። በሰሜን ምስራቅ ናይጄሪያ ሰዎችን መጥለፍ፣ መግደል፣ በትምህርት ቤቶችና በመንደሮች ላይ ጥቃት ማካሄድ በየጊዜው የሚፈጸም ተግባር ሆኗል። ቦኮሐራም በቅርቡ በመቶዎች የሚቆጠሩ ተማሪ ሴቶችን በጠለፈበት ወቅት ዓለም አቀፍ ትኩረት አግኝቷል።

ሆኖም ከዚያ በፊትም ተመሳሳይ ድርጊቶች ሲፈጽም ቆይቷል። የናይጄሪያ መንግስት አዳማዋ፣ ቦርኖና ዩቤ በተባሉት ሶስት ክፍላተ ሀገር የአስቸኳይ ጊዜ አስተዳደር ካወጀ በያዝነው ሳምንት አንድ አመት ሆኗል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት ቃል አቀባይ ሄለን ካውክስ በቅርቡ ሰሜን ምስራቅ ናይጄሪያንና ደቡብ ናይጄሪያን ጎብኝተዋል።

በናይጄሪያም ሆነ በጎረቤት አገሮች ያነጋገር ያነጋገርናቸው ብዙ ስደተኞች ግጭትን ፈጽሞ ለመቋቋም ባለመቻላቸው ከአገር ለመውጣት እንደ ወሰኑ ነግረውናል። የናይጄሪያ የአስቸኳይ ጊዜ አስተዳደር አገልግሎት ከመኖሪያቸው የተፈናቀሉ ሰዎችን ብዛት እየተከታተለ እንደሚመዘግብ ገልጸዋል።

There are 250,000 people who would be now internally displaced በአሁኑ ወቅት ናይጄሪያ ውስጥ ከመኖሪያቸው የተፈናቀሉት ሰዎች 250 ሺ ይሆናሉ። አብዛኞቹ በሶስቱ የሰሜን ምስራቅ ክፍላት አገር ነው የሚገኙት። አንዳንዶቹ የግጭቱ ሰለባ የሆኑት ሰዎች ወደ ጎረቤት ሀገሮች ካሜሩን፣ ቻድና ኒጀር ተሰደዋል። ወደ አጎራባች ሀገሮች የተሰደዱት ሰዎች ብዛት ወደ 61 ሺ ይሆናል።

ሰዎቹ የሚሸሹት ህይወታቸውን ለማትረፍ እንደሆነ የስደተኞቹ አገልግሎት ቃል አቀባይ ጠቁመዋል። አንዳንዶቹ የቤተሰቦቻቸው አባላትን፣ ጓደኞቻቸው ሲገደሉ አይተዋል። ይህ ሁኔታ ታዲያ ምን ያህል ሊያሰቃያቸው እንደሚችል መገመት አያዳግትም።

ሰዎች መላ መንደራቸው እንደወደመ ሲናገሩ እጅግ ያሳዝናል። ሰዎች በተሰበሰቡበት ገበያ ፈንጂዎች እንደሚወረወሩ ይናገራሉ። ብዙ ሰዎች እስከነ ከብቶቻቸው በዚህ መልክ ይገደላሉ። የብዙ ሰዎች ሰብልም ጋይቷል። ቃል አቀባይ ከወቅስ በዮቤ ክፍለ ሀገር

ባለው ትምህርት ቤቱ ላይ ከተከፈተ ጥቃት የተረፈውን ወጣት አነጋግረዋል። አንድ የአማጽያን ቡድን ውድቅት ላይ ወደ ትምህርት ቤቱ እንደመጣ ነግሮኛል። ሁሉንም ወጣት ወንዶች ወይም ተማሪዎቹን አንድ ክፍል ውስጥ ሰበሰቧቸው። መማር ክልክል ነው ካሏቸው በኋላ በተማሪዎቹ ላይ መተኮስ ጀመሩ። እኔ ያነጋገርኩት ከተኩሶ የተረፈው ወጣት

ሆዱ ላይ በሁለት ጥይቶች ተመቷል። እጆቹ ላይ በሁለት እግሩ ላይ እንዲሁ ተመቷል። በዛን ወቅት በተከፈተው ጥቃት አርባ ተማሪዎች እንደተገደሉ ከእነሱም መካከል አስሮቹ ጓደኞቹ እንደሆኑ ነግሮኛል። ልጁ ሐኪም ቤት ውስጥ ያገግም በነበረበት ወቅት ደግሞ እነዛ በትምህርት ቤቱ ጥቃት የከፈቱት አማጺያን

በሆስፒታሉም ላይ ጥቃት ከፈቱ። መጥተው ይገድሉኛል የሚል ፍርሃት አድሮበት ነበር። ሆኖም እነሱ የፈለጉት የሐኪም ቤቱን የሕክምና አቅርቦት ነበር። የተባበሩት መንግስታት ድርጅት ቃል አቀባይ በኒጀር በቻድና በካሜሩን ያሉት ሁኔታዎች በተለይም ደቡብ ኒጀር ላይ ትርምስ ሊኖር እንደሚችል አስገንዝበዋል።

የድንበሩ አካባቢ ሁኔታ በጣም አደገኛና የማያስተማምን ነው። ግጭቱን ጋብ ለማድረግ ሲባል ወታደራዊ እንቅስቃሴዎች ይካሄዳሉ። በደቡብ ኒጄር ያሉት አብዛኞቹ ስደተኞች የተጠለሉት ዲፋ በተባለ በጣም ርቆ በሚገኝ ቦታ ላይ ነው። ከናይጄሪያ ወደዚሁ አካባቢ በየሳምንቱ የሚጎርፉት ናይጄሪያውያን ስደተኞች ብዛት

ከ700 እስከ አንድ ሺህ ይሆናል የሚል ግምት አለን። አንዳንዶቹ ደግሞ ቻድ ባህር ላይ ወዳለው ሩቅ ቦታ ይሄዳሉ። ኮክስ እንደሚሉት ሌላው አሳሳቢ የሆነው ቦታ ካሜሩን ውስጥ ያለው በሰሜን ክፍል ርቆ የሚገኘው ነው። ቦታው ቦርኖ ከተባለው የናይጄሪያ ክፍለ ሀገር ጋር ይዋሰናል። ባለፈው ሰኞ እዛው ቦታ በሚገኘው ገበያ ላይ በተከፈተው ጥቃት 100 ሰዎች ተገድለዋል።

ባለፈው ዓመት ወደ 7000 የሚጠጉ ሰዎች ከቦርኖ ክፍለ ሀገር ወደ ካሜሩን ተሰደዋል። ይህም ሲባል ሁሉም ስደተኞች ናይጄሪያውያን ናቸው ማለት አይደለም። አንዳንዶቹ ከግጭቱ ሸሽተው ወደ ሀገራቸው የሚመለሱ ስራ ፍለጋ ሄደው የነበሩ ሰራተኞች ናቸው። አድማጮች በሰሜን ናይጄሪያ በሲቪሎች ላይ ስለሚደርሰው ስቃይ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን።

የመጨረሻው የሰኞ መደበኛ ፕሮግራም ጤና ነው። አዘጋጅና አቅራቢ ሰሎሞን አባተ።

ጤና ይስጥልኝ ክቡራትና ክቡራን። ክትባቶች በየዓመቱ በሚሊዮኖች የሚቆጠሩ ህይወቶችን ከጥፋት ያተርፋሉ። የመካከለኛው ምስራቅ የመተንፈሻ አካላት ችግር ከሙቀቱ ጋር ተያይዞ እየተስፋፋ ነው። የዛሬ ጤና ዋና ዋና ርዕሶች ናቸው። ከዓለም ሕዝብ ግማሽ የሚሆነው ወደ 3.3 ቢልየን ማለት ነው በወባ ስጋት ውስጥ ይኖራል። በመካከለኛው የሙቀትና ባሕሩር አውራጃዎች ውስጥ የሚኖረው ሰው ለአደጋው ይበልጥ የተጋለጠ ነው።

የወባ ተውሳክ የምታስተላልፈው ቢንቢ ነች። ከአንድ ዓመት በፊት በ2012 ዓ ም ማለት ነው በአውሮፓውያኑ አቆጣጠር በዓለም ዙሪያ 627 ሺህ ሰው በወባ ምክንያት ሞቷል። አብዛኞቹ የአፍሪቃ ሕፃናት ነበሩ። ወባ የሚገድለው ቁልፍ ወደሚባሉ የሰውነታችን አካላት ደም እንዳይደርስ በመዝጋት ነው። የወባ ምልክቶች ትኩሳት፣ ራስምታትና ትውከት ናቸው። ሰሞኑን ተስፋ ቢሰማም ለወባ እስካሁን የመከላከያ ክትባት የለውም።

ለመከላከል ግን በጣም ቀላል ነው። የወባን መቆጣጠር ስራ ሲባል እንግዲህ አስፈላጊ የሆኑትን ግብአቶች ከማሟላት እና ከማሰራጨት በዘለለ ህብረተሰቡ ደግሞ እውቀት እና ግንዛቤ ያስፈልገዋል። ይህንንም ጎን ለጎን የሚሰራ ስራ ነው። ምክንያቱም አስፈላጊ የሆነውን ውጤት ለማግኘት ህብረተሰቡ በሚገባ ተረድቶ የሚሰጡትን የመከላከያ ግብአቶች መጠቀም አለበት። እንዲሁም ወደ ጤና ተቋማት በወቅቱ ሂዶ ምርመራና ሕክምናውን ማድረግ አለበት። የሚሰጠውን አገውር

አግባቡ መጠቀም አለበት። እንዲሁም ቤት ለቤት የሚደረገውን ርጭት በአግባቡ ይዞ መጠበቅ አለበት። የአካባቢ ጽዳትም ሌላው ቁልፍ ጉዳይ ነው። ኩሬ እንዳይታቆር መከላከል። ወይዘሪት ህይወት ሰሎሞን በጤና ጥበቃ ሚኒስቴር የሀገር አቀፍ የወባ መርሃ ግብር አስተባባሪ ነበር የሰማ ነው።

ገዳይ የሆኑ በሽታዎችን ለመከላከል የተሰሩ ውጤታማ ክትባቶች በየአመቱ ከ2 እስከ 3 ሚሊየን የሚሆኑ የሞት አጋጣሚዎችን ያስቀራሉ ሲል የዓለም የጤና ድርጅት አስታውቋል። የዓለም የጤና ድርጅት የተስፋፋ የክትባት መርሃ ግብሩን ልክ የዛሬ 40 ዓመት በኢትዮጵያ አቆጣጠር በ1966 ዓ ም ማለት ነው የጀመረ ጊዜ እንደ ማጅራት ገትር መንጋጋ ቆልፍ ኩፍኝና ትክትክን ለመሳሰሉ ሊገድሉ ለሚችሉ ወረርሽኞች መከላከያ ክትባት የሚያገኙ ህጻናት ብዛት አ

ከመቶ ብቻ የሚሆን ነበር።

ዛሬ ከሰማንያ ከመቶ በላይ የሚሆኑ ሽፋን እንደሚያገኙ ሊሳ ሽላይን ከጄኔቫ የዓለም የጤና ድርጅት ጽህፈት ቤት ያስተላለፈችው ዘገባ ይጠቁማል። ከሕፃናቱ ሌላም በሁሉም የዕድሜ ደረጃዎች ያሉ አዋቂዎችም ለብዙ በሽታዎች መከላከያ ክትባቶችን የመውሰዳቸው ፍጥነትና ስፋት እየጨመረ መምጣቱን ችኦ ይናገራል። የድርጅቱ የክትባቶች መርሃ ግብር ዳይሬክተር ዣን ማሪ ኦክዎ ቤሌ ይህንን የክትባቶች መስፋፋትና ትርጉም በመላው ዓለም ለመቶዎች ሚሊዮኖች ሰዎች ደህንነቱ የተጠ

ለመጠበቀ ንጹህ ውሃን የማዳረስን ያህል አድርገው ያወዳድሩታል። በእርግጥ በብዙ የተሻለ ሥራ መሥራት እንችላለን። ለምሳሌ እንደ ተቅማጥ፣ ማጅራት ገት እና የሳንባ መታወክን የመሳሰሉ በሽታዎች ብዙ ሕይወት በሚቀጥፉባቸው ሀገሮች ውስጥ አዳዲሶቹን ክትባቶች ጥቅም ላይ በማዋልና በማስፋፋት ተጨማሪ አንድ ነጥብ ሁለት ሚሊዮን ሰዎችን ከሞት ማትረፍ ይቻላል ሂዩማን ፓፒዮማ ቫይረስ

ለሚባለው ተውሳክ መከላከያ ክትባት ለልጃገረዶች ፈጥኖ መስጠት ከተጀመረ የማህፀን አንገት ካንሰርን በማስቆም 250 ሺህ ሌሎች የሞት አጋጣሚዎችን ማስቀረት ይቻላል። ፖሊዮ ወደ መጥፊያው እየተቃረበ ነው ይባላል ሰሞኑን ብዙ ስጋቶች ቢሰሙም

ኩፍኝ በአፍሪቃ በከፍተኛ መጠን የቀነሰ ሲሆን በሰሜንና ላቲን አሜሪካ ቻይናን ጨምሮ በፓሲፊክ አካባቢ ደግሞ እየጠፋ ነው። የማጅራት ገትር ክትባት በአፍሪቃ ብዙ ውጤት እያስመዘገበ ነው ይላሉ ኦኮ ቤሌ። ይሁን እንጂ መከተብ የሚገባው ሰው በወቅቱ የሚፈለጉትን ክትባቶች ካልወሰደ አንዳንድ በሽታዎች እየተመለሱ ሊያገረሹ እንደሚችሉ የWHO ባለሙያዎቹ በአጽንዖት ያሳስባሉ።

የመካከለኛው ምስራቅ የመተንፈሻ አካላት መታወክ ችግር እየተስፋፋ ያለው በቫይረሱ ባህሪ መለወጥ ሳይሆን በአየር ንብረቱ ምክንያት ሳይሆን እንደማይቀር የዓለም የጤና ድርጅት ደብልዩ ኤችኦ እየተናገረ ነው።

የዚሁ ኮሮና የሚባል ቫይረስ መስፋፋት ሁኔታ ባለፉ ሁለት ዓመታትም በተመሳሳይ ጊዜ መታየቱን ድርጅቱ ገልጿል። በሽታው በሳዑዲ አረቢያና በተባበሩት አረብ ኤሚሬቶች በሁለትና ሶስት ሆስፒታሎች ውስጥ ተስፋፍቶ እየታየ መሆኑን የደብልዩ ኤች ኦ ቃል አቀባይ ግሪጎሪ ሃርትስ ለቪኦኤ ገልጸዋል። ቫይረሱ ከሰው ወደ ሰው የሚተላለፍበትን መንገድ ባለሥልጣናቱ ገና ጠንቅቀው አያውቁም። ይሁን እንጂ ኤስኤአርኤስ ወይም ሳርስ በሚል ምህጻር የሚጠራው አጣዳፊ የመተንፈሻ አካላት ችግር በሚተላለፍበት

ቀላል መንገድ እንደማይዛመት ግን በእርግጠኝነት መናገር ይቻላል ብለዋል። በቀላሉ ይተላለፋል ብለን አናስብም። እንደ ሳርስ ወይም እንደ ኢንፍሉዌንዛ አይደለም። ወደፊት ምን ሊሆን እንደሚችል መናገር አንችልም። ይሁን እንጂ እንደ ሳርስ ወይም እንደ ጉንፋን አለመተላለፉን ማወቃችን ቢያንስ አንድ በጎ ዜና ነው።

ይሁን እንጂ እንደዚያም ሆኖ የመተላለፉ መጠን ከፍተኛ መሆኑን ሀርት ላክለው አስጠንቅቀዋል። በሽታው የዛሬ 14 ዓመት ቻይና፣ ሆንግ ኮንግና ታይዋን ውስጥ ተከስቶ ነበር። በስድስት ወራት ጊዜ ውስጥ በ8100 ሰው ላይ ተዛምቶ 774ቱን ገደለ። በአሁኑ አጋጣሚ ባለፉት ሁለት ዓመታት ውስጥ 261 ሰው በዚህ የመካከለኛው ምስራቅ የመተንፈሻ አካላት መታወክ ችግር ወይም ኤምኢአርኤስ ሞቷል። የመግደል አቅሙ ከሳርስ የበረታ ነው ብለዋል

የጤና ባለሙያዎች ለዛሬ በዚሁ እንሰነባበት። ጤና ይስጥልኝ። በጤና ቆዩ አድማጮች፣ ፕሮግራማችንን እያገባደድን ነው። ጥቂት ደቂቃዎች አሉን። ከእነዚሁ ላይ ማጠቃለያ ዜና እናሰማለን። ከዚያ በፊት ግን ከእናንተ አስተያየቶች እነዚህን

ሎቪዎች፣ እንዴት ናችሁ? ሰላም ናቸው። ከዚህ ቀጥሎ ማስተላለፍ ፈልገ መልእክት፣ ባለፈው ጊዜ አባቱ አባዱላ ገመዳ ሲጠየቁ ሰምቼ ነበረ። ጋዜጠኛዋ ስጠይቃቸው የኦህዲድ በቲፒኤልፍ እንደሚመራ አድርባይ እንደሆነ አድርጋ ነው የጠየቀችው። መቼም ሀያ እና ሀያ አምስት ሀያ ስድስት ዓመት አካባቢ አድርባይ አይኮንም። ግን የአቶ አባዱላ ገመዳ የሚሆን ጓዶቻቸው አምነውበት፣ ይሄ ስርዓት ይጠቅመናል ብለው አብረው የታገሉበት ህይወታቸውን የሰጡለት ነገር ነው። እንደ ማንም ጠፍተው በየ

አውሮፓ ሀገር ወይ አሜሪካ መምጣት አላቃታቸውም ነበረ፣ ግን ስለሚያምኑበት ነው። እና አድርባ አይደሉም ለማለት ፈልጌ ነው። ከዛ በተረፈ ግን አስተያየት መስጠት ፈልገው በጣም ያሳዝናል፣ አምቦ ላይ በተፈጠረው ነገር። ግን እናንተም እንደ ሚዲያ ሰውን ወይ ወጣቱን ማስተማር ያለባችሁ ህግ አለ ብሎ እስከ ታምነ ድረስ እዛ ሀገር ህግ አለ፣ በህግ የሚገባውን አካል ፍቃድ መጠየቅ ነው ኃላፊነት ለመውሰድ አይ ህግ የለም ደግሞ የሚባል ከሆነ

ያው ህግ ግዜ በሌለበት ሀገር ኃላፊነት የሚወስድ የለም ማለት ነው። ስለዚህ መንግስትንም በዚህ መኮንን አይቻልም ማለት ነው። አትሊስት ግን ወጣቱን ወይ ተማሪውን ልታበረታት የሚገባው በህጋዊ መንገድ፣ በሰለጠነ መንገድ ሀሳቡን እንዲያቀርብ ማለት እንጂ ቁጥር አስር ነው የሞተው ሰላሳ ነው የሞተው አርባ ነው የሞተው ብንል ውጭ ሆነን ማለት ነው። ጥሩ አይደለም። በቃ ከጥፋት ምንም ነገር የሚገኝ የለም። እኛ ከዚህ ከሩቅ ሆነን ብናራግበው ጥሩ አይደለም። ሄሎ

ቪኦኤዎች እንደምንሰነበታችሁ፣ ደህና ናችሁ ወይ? እኔ የዘውትር አድማጫችሁ ከዚሁ ከሚኒሶጣ ውስጥ ነው የምደውለላችሁ። ሀቢብ ሙሰፋ እባላለሁ። እና አስተያየቴም ሰሞኑን ኢትዮጵያ ውስጥ እየተደረገ ባለው ላይ ይሆናል እና እኔ በእርግጥ በጣም እጅግ በጣም በጣም እንደው መግለጽ ከምችለው በላይ ነው ያዘንኩት እና

የኢትዮጵያ ህንፃውን መገንባት ሳይሆን የሰውን አእምሮ ነበረ መገንባት የነበረበት ግን ይህ መንግስት ዲሞክራሲ ይላል። በዲሞክራሲ ሳይሆን በዲሞክራሲ ስም በመሳሪያ ፈሙዝ ሕዝብ እያለቀ ነውና በጣም መግለጽ ከምችለው በላይ ማዘኔን ልገልጽላችሁ እወዳለሁኝ። ሌላ ደግሞ አዲስ አበባ ልትሰፋ ነው።

አዲስ አበባን ማስፋት እኮ ከህዝቡ ጋር ተስማምቶ ነው። ድሀውን መቅመሻ መጉረሻ ሌለውን ስንት ቤተሰብ ያለውን ስድስት ሰባት ቤተሰብ ያለውን የኦሮሞ ህዝብ አፈናቅሎ ነው እንዴ? ለኢንቨስተር በሚዛን በመቸርቸር ነው አዲስ አበባን ማስፋት የሚቻለው? ሀቢብ ይባላለሁኝ ከዚህ ሙንሶዳ በጣም አመሰግናለሁኝ። እናንተ እንደው በርቱ ተበራቱ በዚህ ጉዳይ ላይ

አስተያየት የላካችሁልንን አድማጮች በጣም አድርገን እናመሰግናለን። ሌሎቻችሁን በ202205994 ሁለት ላይ ላኩልን አስተያየቶቻችሁን ማለት ነው። አሁን ማጠቃለያ ዜና ለማንበብ አንድ ሁለት ደቂቃ አለ። ሙዚቃ ብትጋብጂ ስያለኝ ነው። ንጉሱ ታምሬ ፕሮዲሰራችን ታደለ በቀለን ይዞልናል።

Oh, my the <laughs>

ታደለ በቀለ ዜማውን ሽማን አላፖሊስ ኦርኬስትራ የነበረው ጎበዝ፣ ድሮ ከዳሙ ለጋንጋ ጥሩ ድምፃዊ ነው። እሺ።

አዳማጮች የማጠቃለያ ዜና አሰምተን እንሰናበት እንሰናበታለን። እሺ ደቡብ ሱዳን እንደ ኤሮፓውያን አቆጣጠር በ2015 በሚቀጥለው አመት ማለት ነው ልታካሄድ ያቀደችውን ምርጫ ለሌላ ጊዜ እንደምታስተላልፈው ተገልጿል። ይህን ያስታወቁት የሀገሪቱ ፕሬዚደንት ሳልቫ ኪር በጁባ በሰጡት መግለጫ ነው። ለሌላ ጊዜ መዛወሩ በሀገሪቱ ውስጥ የሚዋጉት ኃይሎች እርቅ እንዲፈጥሩ ጊዜ ይሰጣል ብለዋል። ከሁለት እስከ ሶስት አመት እንደሚራዘምም ነው የተናገሩት።

የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በየዕለቱ ከምሽቱ 3 እስካሁን አራት ሰዓት በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም የዛሬውን እዚህ ላይ ፈጽመዋል። ነገ ማክሰኞ ቀደም ብለው ከምሽቱ 1 ሰዓት ከዛም በመደበኛው 3 ሰዓት እስከምንገናኝ ያስተናገር ያስተናገርናችሁ አዲሱ አበበና ቆንጂት ታየነን። የትግርኛ ቋንቋ ፕሮግራም አሁን ይቀጥላል። በእኛ በኩል ደህና አደሩ። ነገ እንገናኛለን።

the OA.